ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬሊያ ዋና የሕክምና ኃላፊ አውስትሬሊያ ውስጥ የኮሮና ቫይረስ አለመገኘቱን አረጋገጡ ደቡባዊ ኒው ሳውዝ ዌልስ ሕይወታቸው ያለፈው የአሜሪካ እሳት አደጋ ተከላካዮች ማንነት ተገለጠ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትራሊያ ዋና የሕክምና ኃላፊ አውስትራሊያ ውስጥ የኮሮና ቫይረስ አለመከሰቱን ገለጡ። ምንም እንኳን ኩዊንስላንድና ኒው ሳውት ዌልስ ምናልባትም ቫይረሱ በክፍለ አገራቸው ውስጥ ሊኖር ይችል ይሆናል በሚል እሳቤ ምርመራ እናካሄዳለን ቢሉም ዋና የጤና ኃላፊ ፕሮፌሰር ብሬንደን መርፊ ግን ቫይረሱ የተከሰተበት የቻይና ከተማ ውስጥ የሕዝብ ዝውውር ታግዶ ባለበት ሁኔታ አውስትራሊያ ውስጥ ዘልቋል ብለው ለማለት እንደሚያቦካቸው ተናግረዋል። አያይዘውም በጣሙን ተገንዝበናል። ይሁንና ከውሃን እና ሌሎች አገራት ይልቅ በቻይና የተወሰኑ ክፍሎች ነው የታየው። ከሌላ ወደብ ወደ አውስትራሊያ ግለሰብ ሊዘልቅ እንደሚችልም እንረዳለን። ስለሆነም በሁሉም ድንበሮቻችን ለሚገኙ የጸጥታ ባለሥልጣናት ይህንኑ አስመልክቶ በውል ተገልጦላቸዋል ብለዋል። በሌላም በኩል የቻይና ባለሥልጣናት ታይቶ በማይታወቅ መልኩ 25 ሚሊዮን ሰዎች ላይ የዝውውር ገደብ ጥለዋል። 26 ሰዎችን የገደለው ኮሮና ቫይረስ እንዳይዛመት ለመግታት ቻይና ቢያንስ በስምንት ከተሞች ላይ የሕዝብ ዝውውር እገዳ ጥላለች። ገደብ የጣለባቸው ከተሞችም ቫይረሱ የጀመረበት ውሃን እንዲሁም ይጆ ዎንግ፣ ጄንቺቢ፣ ቺውንጃንግ፣ ጂርጃንግ፣ ቺንግሜንና ሲንቶው ናቸው። የዓለም የጤና ድርጅት ቻይና ውስጥ ወረርሽኝ መከሰቱን ይፋ ያደረገ ሲሆን ወደ ዓለም አቀፍ ወረርሽኝነት ደረጃ ገና እንዳልተዛመተ አስታውቋል። ይህ በእንዲህ እንዳለም የኩዊንስላንድ ዩኒቨርሲቲ ተመራማሪዎች በስድስት ወራት ውስጥ የኮሮና ቫይረስን የሚከላከል ክትባት ለመፍጠር እንዲሰባሰቡ ተደርጓል። የኩዊንስላንድ ዩኒቨርሲቲ ምርምር ክፍል ዋና ኃላፊ ዶክተር ኬት ሽፔል ዩኒቨርሲቲው አዲስ ቴክኖሎጂ በማዳበሩ ክትባት ለመፍጠር ሂደቱን እንደሚያፋጥንለት ገልጧል። የዩኒቨርስቲው ሜሊኩላር ክላምፕ ቴክኖሎጂ መፈወሻውን ለመፈለግ ቁልፍ እንደሆነ ጠቁመው፣ ሆኖም በርካታ እርምጃዎች ሊወሰዱ እንደሚገቡ ሲያመለክቱ፣ ጥብቅ ጥበቃ ካላቸው ተቋሞች ውጪ ሕይወት ያለው ቫይረስ ላይ ሙከራ አናድርግም፣ እንዲህ ያሉ ነገሮች በጥብቅ የሚሞክሩት የእንስሳት ጤና ቤተ ሙከራ ጂሎንግ አለን። ክትባቱ በምን መጠን መፈብረክ እንዳለበትና ፈዋሽነቱንም አስተማማኝ መሆኑን ወደ ማራገጥ ከማምራታችን በፊት ቀዳሚ የሚሆነው ተግባር የጥንቃቄ ጉዳይ ነው ብለዋል። ሐሙስ ከቀትር በኋላ ሲ 130 ሄርኩለስ በማብረር የእሳት አደጋ መከላከል ተግባራቸውን ሲወጡ የነበሩ ሦስት አሜሪካውያን የእሳት አደጋ ተከላካዮች የአውሮፕላናቸው ታንከር አየር ላይ ጋይቶ ሕይወታቸው አልፏል። ሕይወታቸው ያለፈው አሜሪካውያኑ የእሳት አደጋ ተከላካዮች ካፕቴን ኤያን ማክቤስ፣ ቀዳሚ መኮንን ፓውል ሃድሰንና የበረራ መሐንዲስ ሪክ ዲሞርጋን ጁኒየር መሆናቸው ተገልጧል። የአውስትራሊያ ትራንስፖርት ደህንነት ቢሮ ቺፍ ኮሚሽነር ግሬግ ሁድ በበኩላቸው የአደጋው ምክንያት እስካሁን ድረስ እንዳልታወቀና ሆኖም መርማሪዎች ምክንያቱን ፈልገው ሲያገኙ ለሕዝብ ይፋ እንደሚደረግ ተናግረዋል። አውስትሬልያዊ ቴኒስ ተጫዋች ኒክ ኪርጊዮስ ነገ ቅዳሜ ከዓለም 17ተኛ ደረጃ ላይ ከሚገኘው ሩሲያዊ ተቀናቃኙ ጋር የሶስተኛ ዙር ግጥሚያውን ለማካሄድ እየተዘጋጀ ሲሆን የሰርቢያው ኖቫክ ጆኮቪች ለአራተኛ ዙር ግጥሚያው እየተሰናዳ ይገኛል። ጆኮቪች ለአራተኛው ዙር ውድድር ያለፈው ጃፓናዊውን ዮሺሂቶ ኒሾካን 6ስ ንሾካን 63 62 62 በሆነ ውጤት በመርታት ነው። ቀጣዩ ተጋጣሚ ጀርመናዊው ዲዬጎ ሽዋርትስማን ይሆናል። ይህ በእንዲህ እንዳለም ለ 24ተኛ ግራንድ ስላም ድል ራሷን አሰናድታ የነበረችው አሜሪካዊቷ ሰሪና ዊሊያምስ ከዓለም 27ተኛ በሆነችው ቻይናዊቷ ዋንግ 64 67 27 በሆነ ውጤት ተሸንፋ ከውድድር ውጪ ሆናለች። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ ዋና የሕክምና ኃላፊ አውስትሬሊያ ውስጥ የኮሮና ቫይረስ አለመገኘቱን አረጋገጡ። በደቡባዊ ኒው ሳውዝ ዌልስ ሕይወታቸው ያለፈው የአሜሪካ እሳት አደጋ ተከላካዮች ማንነት ተገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።